ትምህርት 38 አንድ እስራኤላውያን ውሃ ባጡ ጊዜ እግዚአብሔር ውሃ እንደሚሰጣቸው አምነው ነበር ሀ አላመኑም ሁለት እስራኤላውያን ውሃ ባጡበት ወቅት ምን ማድረግ ነበረባቸው ሀ እግዚአብሔር ውሃ እንደሚሰጣቸው መለመን ነበረባቸው ሶስት ውሃ ለማውጣት ሙሴ ምን እንዲያደርግ እግዚአብሔር አዘዘው ሀ ሙሴን ዓለቱን እንድናገር እግዚአብሔር አዘዘው። አራት ሙሴና አሮን ለዓለቱ በመናገር ፈንታ ስለ መቱት እግዚአብሔር ተቆጥቷቸው ነበር አሁን አምስት እግዚአብሔር ሙሴንና አሮንን የቀጣቸው በምን ነበር? ሀ እግዚአብሔር ወደ ከነአን ምድር እንዳይገቡ በማድረግ ቀጣቸው። ስድስት እስራኤላውያን ማጉረምረማቸውን ስለ ቀጠሉ እግዚአብሔር ምን አደረገባቸው? እግዚአብሔር እስራኤላውያንን ብዙ መርዛማ እባቦችን በመላክ ቀጣቸው። ሰባት ኀጢአት ከእባብ ጋር በምን ይመሰላል? እባቦች እስራኤላውያንን ነድፈው እንደ ገደሏቸው ሁሉ ኀጢአትም ሰዎችን ነድፎ ይገላል። ስምንት እግዚአብሔር ሙሴ እስራኤላውያንን ለማዳን ምን እንዲያደርግ ነገረው? ከነሐስ እባብ እንዲሠራ እና በእንጨት ላይ እንዲሰቅለው ነገረው። ዘጠኝ እስራኤላውያን ከሞት ለማዳን ምን ማድረግ ነበረባቸው በእንጨት ላይ የተሰቀለውን የናስ እባብ መመልከት ነበረባቸው። 10 በእንጨት ላይ የተሰቀለውን የናስ እባብ የተመለከቱት እስራኤላውያን በህይወት ኖሩ? አዎን። 11 የናሱ እባብ እስራኤላውያንን ለማዳን ኃይል ነበረው? አልነበረው። 12 እስራኤላውያንን የማዳን ኃይል ያለው ማን ብቻ ነበር? እግዚአብሔር። 13 የእስራኤላውያንን ኃጢአት ሞትን አምጥቶባቸዋል? አዎን። 14 የእስራኤላውያን ኃጢአት ሞት ቢያመጣባቸውም ወደ ናሱ እባብ ለተመለከቱት እግዚአብሔር ምን አደረገላቸው? ሃ እግዚአብሔር አዳናቸው። እስራኤላውያን በእግዚአብሔር ስላላመኑ ወደ ከነዓን አልገቡም። እስራኤላውያን በእግዚአብሔር ስላላመኑ ሁሉም ጎልማሶች እስኪያልቁ ድረስ በምድረ በዳ ለአርባ ዓመታት ተንከራተቱ። እግዚአብሔር እስራኤላውያንን የቀጣው ለምን ነበር? ምክንያቱም ሙሴ ወደ እነርሱ ባመጣው በእግዚአብሔር ቃል ለማመን ስላልፈለጉ ነው። ሙሴ የእግዚአብሔርን ቃል ወደ እስራኤላውያን እንዳመጣ ሁሉ እኔም የእግዚአብሔርን ቃል ወደ እናንተ ያምጥቻለሁ እናንተም እንደ እስራኤላውያን በእግዚአብሔር ቃል ለማመን ካልፈለጋችሁ እግዚአብሔር እስራኤላውያንን እንደ ቀጣ ሁሉ እናንተንም ይቀጣችኋል። ከአርባ ዓመታት በኋላ እንዲሁም ሁሉም ጎልማሳ እስራኤላውያን ከሞቱ በኋላ እግዚአብሔር እስራኤላውያንን እንደገና ወደ ከነአን ድንበር መራቸው። ሙሴ የእግዚአብሔርን ትእዛዝ ስለተላለፈ እስራኤላውያንን እየመራ ወደ ከነአን ይገባ ዘንድ እግዚአብሔር አልፈቀደለትም። እግዚአብሔር ሙሴ እስራኤላውያንን ይዞ ወደ ከነአን ምድር እንዲገባ ስላልፈቀደ ሌላ መሪ መረጠላቸው። ዘሁልቀ ሀያ ሰባት ከአስራ ስምንት እስከ ሀያ እና ሀያ ሁለት ሀያ ሶስት አስራ ስምንት ስለዚህ እግዚአብሔር ሙሴን እንዲህ አለው፣ መንፈስ ቅዱስ ያደረበትን የነዌን ልጅ ኢያሱን ወስደህ እጅህን ጫንበት። 19 በካህኑ በአላዛር እና በመላው ማህበር ፊት እንድቆም አድርገው፣ በፊታቸውም ሹመው። ሃያ መላው የእስራኤል ማህበረሰብ እንድታዘዙለትም ከስልጣንህ ከፍለህ ስጠው። 22 ሙሴም እግዚአብሔር እንዳዘዘው አደረገ። ኢያሱንም ወስዶ በካህኑ በአልዓዛር እና በመላው በእስራኤል ማህበር ፊት አቆመው። 23 ከዚያም እግዚአብሔር በሙሴ አማካይነት ባዘዘው መሠረት እጁን በራሱ ላይ ጭኖ ሾመው። እግዚአብሔር በሙሴ ምትክ የመረጠው አዲሱ መሪ ማን ነበር? ኢያሱ። እያሱ የእስራኤላውያን መሪ ከሆነ በኋላ እግዚአብሔር ሙሴን በከነዓን አጠገብ ወደሚገኘው አንድ ተራራ ላይ እንዲወጣ ነገረው። በተራራው ጫፍ ላይ እግዚአብሔር ለአብርሃም፣ ለይስሐቅ፣ ለያዕቆብና ለዘሮቻቸው ቃል የገባውን የከነዓንን ምድር አሳየው። ዘዳግም 34 አንድ እስከ አራት አንድ ሙሴ ከሞዓብ ሜዳ ተነስቶ ለኢያሪኮ ትይዩ ወደሆነው ወደ ሆነው ፈሲጋ ጫፍ ወደ ናባው ተራራ ወጣ። በዚያም እግዚአብሔር ምድርቱን ሁሉ አሳየው ይኸውም ከገልአድ እስከ ዳን ሁለት ንፍታሌምን ሁሉ፣ የኤፍሬምን እና የምናሴን ግዛት እስከ ምዕራብ ባህር ድረስ ያለውን የይሁዳንም ምድር ሁሉ ሦስት ነጌብንና የዘንባባ ከተማ ከሆነችው ከያሪኮ ሸለቆ እስከ ዞአር ያለውን ምድር ሁሉ ነው። አራት ከዚያም በኋላ እግዚአብሔር ሙሴን ለአብርሃም ለይስሐቅና ለያይቆብ ለዘሮቻቸው እሰጣለሁ ብዬ በመሐላ ቃል የገባሁላቸውን ምድር ይህቺ ናት። በአይኔ እንድታያት አድርጌሃለሁ፣ ነገር ግን ወደዚያ አትሻገርም አለው። ሙሴ እግዚአብሔርን ስላልታዘዘ ወደ ከነአን እንዲገባ እግዚአብሔር አልፈቀደለትም። እግዚአብሔር ለሙሴ የተናገረው ቃል በመፈጸም ወደ ከነአን ምድር እንዳይገባ አደረገው። አዎን እግዚአብሔር ሁልጊዜም ቃሉን ይፈጽማል። እግዚአብሔር የተናገረውን ቃል ፈጽሞ አይሽርም። እግዚአብሔር ለሙሴ የከነዓንን ምድር ከተራራው ጫፍ ካሳየው በኋላ ሙሴ ሞተ። ዘዳግም 34 ቁጥር 5 እግዚአብሔር እንደተናገረው የእግዚአብሔር አገልጋይ ሙሴ በሞአብ ምድር ሞተ። ሙሴ ከሞተ በኋላ እግዚአብሔር ኢያሱን ተናገረው። እግዚአብሔር ኢያሱን ወደ ከነዓን ለመግባት እንዲዘጋጅ ነገረው። ኢያሱ አንድ ከቁጥር አንድ እስከ ሁለት አንድ የእግዚአብሔር ባሪያ ሙሴ ከሞተ በኋላ እግዚአብሔር የሙሴን አገልጋይ የነዌን ልጅ ኢያሱን እንዲህ አለው፣ እነሆ ባሪያዬ ሙሴ ሞቷል። አሁንም አንተና ይህ ሕዝብ ሁሉ ተነሱ፣ ለእስራኤላውያን ወደሚሰጣቸው ምድር ለመግባት ዮርዳኖስን ወንዝ ተሻገሩ። ሙሴ ከሞተ በኋላ ኢያሱ ለእስራኤላ እስራኤላውያንን ወደ ከናን ምድር መራቸው። እግዚአብሔር ቃሉን በመጠበቅ ለአብርሃም ዘሮች የከነዓንን ምድር አወርሷቸዋል። አሁን እግዚአብሔር ለአብርሃም ለይስሐቅና ለያዕቆብ የገባው ቃል መሠረት የከነዓንን ምድር ለእስራኤላውያን ሰጣቸው። ሰይጣንና ፈርዖን እስራኤላውያንን በግብጽ በባርነት ለማቆየት ሞከሩ። ነገር ግን እግዚአብሔር ከነዓንን ለእስራኤላውያን ለመስጠት የገባውን ቃል ፈጸመ። እስራኤላውያን እግዚአብሔር ምግብንና መጠጥ በበረሃ እንደሚሰጣቸው አላመኑም ነበር። ነገር ግን እግዚአብሔር ከነዓንን ለእስራኤላውያን ለመስጠት የገባውን ቃል ፈጸመ። እግዚአብሔር ሁል ጊዜም የገባውን ቃል ይፈጽማል። እግዚአብሔር ከገባቸው ተስፋዎች አንዱ እንኳን አያፈርስም። ኢያሱ 11 ቁጥር 23። ስለዚህ ኢያሱ እግዚአብሔር ሙሴን ባዘዘው መሠረት ምድርቱን በሙሉ ያዘ፣ እንደ ነገዳቸው አከፋፈል በመመደብ ርስት አድርጎ ለእስራኤላውያን ሰጣቸው። አሁን እስራኤላውያን በከነዓን መኖር ጀምረዋል። ኢያሱ በሕይወት እስከ ቆየበት ጊዜ ድረስ እስራኤላውያን እግዚአብሔርን አመለኩ። መሳፍንት ሁለት ቁጥር ሰባት ኢያሱ በሕይወት በነበረበት ዘመን ሁሉ፣ እንዲሁም ከእርሱ በኋላ እግዚአብሔር ለእስራኤላውያን ያደረገውን ታላላቅ ነገሮችን ሁሉ ያዩ አለቆች በነበሩበት ዘመን ሁሉ ሕዝቡ እግዚአብሔርን አመለከ። ከጥቂት ጊዜ በኋላም ኢያሱ አርጅቶ ሞተ መሳፍንት ሁለት ከስምንት እስከ ዘጠኝ ስምንት የእግዚአብሔር አገልጋይ የነዌ ልጅ ኢያሱ በመቶ አስር ዓመቱ ሞተ ዘጠኝ እነርሱም በኮረብታማው በእፍሬም አገር በምትገኘው ከገአስ ተራራ በሰ ሰሜን ባለችው በራሱ ርስት ላይ በተምናሄ በተምናሄ ራስ ተቀበሩ ኢያሱ በሕይወት በነበረበት ዘመን ሁሉ እስራኤላውያን እግዚአብሔርን አመለኩ። ኢያሱ ከሞተ በኋላ እስራኤላውያን ምን አደረጉ? መሳፍንት 2 ከቁጥር 10 እስከ 13። 10 ያ ሁሉ ትውልድ ወደ አባቶቹ ከተከማቸ በኋላ እግዚአብሔርንም ሆነ እርሱ ለእስራኤል ሕዝብ ያደረገውን ነገር የማያውቅ ሌላ ትውልድ ተነሳ። 11 በዚያም እስራኤላውያን በእግዚአብሔር ፊት ክፉ ነገር አደረጉ። 12 የበዓል አማልክትንም አመለኩ። ከግብጽ ምድር ያወጣቸውን የአባቶቻቸውን አምላክ እግዚአብሔርን ተው። በዙሪያቸው ያሉትን ህዝቦች ያሉት ህዝቦች የሚያመልኳቸውን አማልክት ተከተሉ፣ ሰገዱላቸው። 13 እግዚአብሔርን አስቆጡት፣ እርሱን ትተው በዓልንና አስታሮትን አምልከዋልና። ኢያሱ ከሞተ በኋላ እስራኤላውያን እግዚአብሔርን በመተው በጣም ክፉዎች ሆኑ። ኢያሱ ከሞተ በኋላ እስራኤላውያን ጣዖት ሠርተው በእግዚአብሔር ምትክ አመለኳቸው። የእስራኤላውያን ጎረቤት ሆነው የሚኖሩት ከነአናውያን በዓልና አስታሮት የሚባሉ ጣዖቶችን ያመልኩ ነበር። እስራኤላውያን እግዚአብሔርን በመተው በዓልንና አስታሮትን አመለኩ። እስራኤላውያን እግዚአብሔርን እንዲተውና ጣዖቶችን እንዲያመልኩ ያሳታቸው ማን ነበር? ሰይጣን። ሰይጣን ሕዝቡን ስላሳተ ሕዝቡ እግዚአብሔርን እያመለፈ እንደሆነ ያስብ ነበር። ነገር ግን ሕዝቡ እግዚአብሔርን እያመለፈ ያልነበር፣ ሕዝቡ በበዓልና በአስታሮ ጣዖቶች ውስጥ ራሱን የደበቀውን ሰይጣንን ያመልኩ ነበር። ሰይጣን አዳምና ህዋን ለማሳት በእባቡ ውስጥ እንደተደበቀ ሁሉ ሕዝቡን ለማሳት በበዓልና በአስታሮት ጣዖቶች ውስጥ ተደበቀ። ሰይጣን በመናፍስትና በዘር አምልኮ በስተጀርባ ይደበቃል። ሰዎች መናፍስትንና ከዘር የመጣውን አምልኮ ሲያመልኩ እግዚአብሔርን ያመልኩ ያህል ሊያስቡ ይችላሉ። ነገር ግን ሰይጣንን እንጂ እግዚአብሔርን እያመለኩ አይደለም። እኛ ከእግዚአብሔር ውጪ የምናውቀው ነገር ካለን ማንን እያመለክን ነው? ሰይጣንን ሰይጣን ሰዎች የተቀረጹ ምስሎችን እንዲያመልኩ የሚመራቸው ለምንድን ነው? ምክንያቱም ሰይጣን እግዚአብሔርን ስለሚጠላ ማንም እርሱን እንዲያመልክ ስለማይፈልግ ነው። ሰይጣን ሁሉንም ሰዎች ስለሚጠላ ማንንም እግዚአብሔር እንዲያድን አይፈልግም። እስራኤላውያን በዓልን እና አስታሮትን ያመልኩ እንደነበር እግዚአብሔር ያውቅ ነበር። አዎን እስራኤላውያን በዓልንና አስታሮትን በማምለካቸው እግዚአብሔር ተቆጥቶ ነበር። አሁን እግዚአብሔር በእስራኤላውያን ላይ ምን አደረገባቸው? መሳፍንት 2 14 እስከ 15 14 እግዚአብሔር በእስራኤል ላይ በመቆጣቱ ለሚዘርፋቸው አሳልፎ ሰጣቸው፣ በዙሪያቸው ላሉ ጠላቶቻቸው ሸጣቸው። 15 እስራኤላውያን ለውጊያ በሚወጡበት ጊዜ ሁሉ እግዚአብሔር አስቀድሞ በእርሱ ላይ እንደ ተናገረው እንደ ማለው ይሸነፉ ዘንድ የእግዚአብሔር እጅ ትከፋባቸው ነበር። ከዚህም የተነሳ እጅግ ተጨነቁ። እስራኤላውያን እግዚአብሔርን ከማምለክ ይልቅ በዓልንና አስታሮትን ስላመለኩ እግዚአብሔር ተቆጥቷቸው ነበር። እግዚአብሔር እስራኤላውያን ምስሎችን በማምለካቸው በምን ቀጣቸው? እግዚአብሔር የእስራኤላውያን ጠላቶች መጥተው ሰብሎቻቸውን ሁሉ እንዲያጠፉባቸው አደረገ። እግዚአብሔር የእስራኤላውያን ጠላቶች መጥተው ከብቶቻቸውን ሁሉ እንዲሰርቁ አደረገ። እግዚአብሔር የእስራኤላውያን ጠላቶች መጥተው እስራኤላውያንን ባሪያዎች እንዲያደርጓቸው አደረገ። እስራኤላውያን ኃጢአታቸውን በተናዘዙና እግዚአብሔር እንዲያድናቸው በሚለምኑበት ጊዜ እግዚአብሔር ምን ያደርግ ነበር? መሳፍንት ሁለት አስራ ስድስት እግዚአብሔርም ከእነዚህ ወራሪዎች የሚያድኗቸውን መሳፍንት አስነሣ። እስራኤላውያን ኀጢአታቸውን በተናዘዙና እግዚአብሔር እንዲያድናቸው በሚለምኑበት ጊዜ እግዚአብሔር ከእስራኤላውያን መካከል የሚመሯቸውን ወንዶችና ሴቶች እየሰጠ ጠላቶቻቸውን እንዲያሸንፉ ያደርግ ነበር። እስራኤላውያን ጠላቶቻቸውን እንዲያሸንፉ ለማድረግ እግዚአብሔር የመረጣቸው ወንዶችና ሴቶች ምን ይባሉ ነበር? መሳፍንት። እግዚአብሔር የመረጧቸው መሳፍንት በነበሩባቸው ዘመናት ሁሉ እስራኤላውያን እግዚአብሔርን ይከተሉ ነበር። እግዚአብሔር የመረጣቸው መሳፍንት ሲሞቱ እስራኤላውያን በእግዚአብሔር ፈንታ ጣዖቶችን ደማምለክ ይመለሱ ነበር። መሳፍንት 2:17-19 17 እስራኤላውያን ግን ሌሎችን አማልክት ተከትለው አመነዘሩ፣ ሰገዱላቸውም እንጂም መሳፍንቶቻቸውን አልሰሙም። አባቶቻቸው እግዚአብሔርን በመታዘዝ በሄዱበት መንገድ ሳይሆን አባቶቻቸው የእግዚአብሔርን ሕግ በመከተል ከሄዱበት መንገድ ፈጥነው ፈቀቅ አሉ። 18 እግዚአብሔር መሳፍንትን ባስነሳላቸው ቁጥር ከመሳፍንቱ ጋር ስለሚሆን እርሱ በሕይወት እስካለ ድረስ እግዚአብሔር ከጠላቶቻቸው ያድናቸው ነበር። ከጠላቶቻቸው ስቃይና መከራ ሲደርስባቸው የሚጮሁበት ጊዜ በሚጮሁበት ጊዜ እግዚአብሔር ይራራላቸው ነበር። አስራ ዘጠኝ መስፍኑ ከሞተ በኋላ ግን ሕዝቡ ሌሎቹን አማልክት በመከተል ነርሱን በማገልገልና በማምለክ ከአባቶቻቸው ይልቅ ወደ ክፉ መንገድ ተመለሱ። ክፉ ሥራቸውንና የእልሄኝነት መንገዳቸውንም አይተውም ነበር። እግዚአብሔር ለእስራኤላውያን በኃጢአታቸው ምክንያት ቢቀጣቸውም እንኳን ይወዳቸውና ይጠብቃቸው ነበር። እግዚአብሔር እስራኤላውያንን መውደድና መጠበቁን የቀጠለው ለምን ነበር? ምክንያቱም እግዚአብሔር ለአብርሃም ለይስሐቅና፣ ለያይቆብ ታላቅ ሕዝብ የሚሆኑ ብዙ ዘሮችን እንደሚሰጣቸው ቃል ገብቶ ስለ ነበር ነው። ምክንያቱም እግዚአብሔር ከእስራኤላውያን ዘር አዳኝ እንደሚልክ ቃል ገብቶ ስለነበረ ነው። ምክንያቱም እግዚአብሔር መልእክቱን መጽሐፍ ቅዱስን በእስራኤላውያን ዘር በኩል ልልክ ቃል ገብቶ ስለነበረ ነው። እግዚአብሔር ሰዎች ሁሉ ቃሉን ሰምቶ እንዲድኑ ይፈልጋል። የመጨረሻው የእስራኤላውያን መስፍን ማን ይባል ነበር? ሳሙኤል። ሳሙኤል ለበርካታ ዓመታት የእስራኤል መስፍን ነበር። ሳሙኤል ባረጀበት ወቅት እርሱን የሚተካ ማንም ሰው አልነበረም፣ ምክንያቱም የሳሙኤል ልጆች እግዚአብሔርን የማያምኑ ስለነበረ ነው። አንደኛ ሳሙኤል ስምንት ከቁጥር አንድ እስከ ሶስት ሳሙኤል በሸመገለ ጊዜ ልጆቹን ፈራጆች አድርጎ በእስራኤል ላይ ሾማቸው። ሁለት የበኩር ልጁ ኢዮኤል ሲሆን ሁለተኛው ልጁ አብያ ነበር። እነርሱም በበርሳቤህ ይፈርዱ ነበር። ነገር ግን ልጆቹ የአባታቸውን ፈለግ አልተከተሉ ተገቢ ያልሆነ ጥቅም ለማግኘት ሲሉ ከመንገዱ ወጡ፣ ጉቦ ተቀበሉ፣ ፍርድ አጣመሙ። ሳሙኤል ስላረጀ እና እርሱን የሚተካ ሰው ስላልነበረ እስራኤላውያን በአንድነት ተሰብስበው ወደ ሳሙኤል መጡ። አንደኛ ሳሙኤል ስምንት ከአራት እስከ ስድስት አራት ስለዚህ የእስራኤል ሽማግሌዎች ሁሉ በአንድነት ተሰብስበው ሳሙኤል ወዳለበት ወደ አርማቴም መጡ። አምስት እነርሱም አንተ አርጅተሃል፣ ልጆች ያንተን ፈለግ አይከተሉም። ስለዚህ ሌሎች ሕዝቦች እንደሚያደርጉት ሁሉ የሚመራን ንጉሥ አንግስልን አሉት። ስድስት ነገር ግን የሚመራን ንጉሥ አንግስልን ማለታቸው ሳሙኤልን አላስደሰተውም። ስለዚህ ወደ እግዚአብሔር ጸለየ። ሳሙኤል ከሞቱ በፊት እስራኤላውያን ምን እንዲያደርግላቸው ጠየቁት? እስራኤላውያን ሳሙኤልን የሚመራቸውን ንጉስ እንዲያነግስላቸው ጠየቁት። በዚህ ጥያቄ ሳሙኤል ያዘነው ለምን ነበር? ሳሙኤል ያዘነው እስራኤላውያን እግዚአብሔር ንጉሳቸው እንዲሆን ባለመፈለጋቸው መፈለጋቸው ነበር። እስራኤላውያን ከግብጽ በወጡበት ጊዜ ንጉሳቸው ማን ነበር? እግዚአብሔር። በምድረ በዳ በተጓዙበት ወቅት የእስራኤላውያን ንጉስ ማን ነበር? እግዚአብሔር። በምድረ በዳ ምግብና ውሃ በተሰጣቸው ጊዜ ንጉሳቸው ማን ነበር? እግዚአብሔር። የከነዓን ምድር በተሰጣቸው ጊዜ የእስራኤላውያን ንጉስ ማን ነበር? እግዚአብሔር። ለብዙ አመታት እግዚአብሔር የእስራኤላውያን ንጉስ ነበር። ከግብጽ ባርነት ነጻ ካወጣቸው ጊዜ ጀምሮ እግዚአብሔር ንጉሳቸው ነበር። አሁን ግን እስራኤላውያን እግዚአብሔር ንጉሳቸው እንዲሆን አልፈለጉም። እስራኤላውያን በአጠገባቸው እንደሚኖሩት የሰው ንጉስ እንዳላቸው ክፉ ህዝቦች ለመሆን ፈለጉ። እስራኤላውያን እግዚአብሔር ንጉሳቸው እንዳይሆን ፈለጉ። እግዚአብሔር ለሳሙኤል ይህን ነገረው። አንደኛ ሳሙኤል 8 ከሰባት እስከ 8 ሰባት እግዚአብሔርም ሳሙኤልን እንዲህ አለው ንጉሣቸው እንዳልሆን የናቁት እኔን እንጂ አንተን አይደለምና ሕዝቡ የምልህን ሁሉ አድምጥ። ስምንት ከግብጽ ምድር ካወጠኋቸው ዕለት አንስቶ እስከ ዛሬ ድረስ እኔን ትተው ሌሎች አማልክትን በማምለክ ያደረጉትን ሁሉ በአንተም ላይ እያደረጉ ነው። እግዚአብሔር ሳሙኤልን ምን አለው? እግዚአብሔር ሳሙኤልን እስራኤላውያን የናቁት እርሱን እንዳልሆነ ነገረው። እግዚአብሔር ሳሙኤልን እስራኤላውያን ንጉስ መፈለጋቸው እግዚአብሔር ንጉሳቸው እንዳይሆን መፈለጋቸው መሆኑን ነገረው እግዚአብሔር ለእስራኤላውያን ንጉስ ሰጣቸው አንደኛ ሳሙኤል አስራ አንድ ከአሥራ አራት እስከ አሥራ አምስት አስራ አራት ከዚያም ሳሙኤል ሕዝቡን ኑና ወደ ገልጌላ እንሂድ እና ነግሰው ንግስናውንም እናጽና አለ አስራ አምስት ሕዝቡ ሁሉ ወደ ገልጌላ ሄደ የሳኦልንም ንጉስነት በእግዚአብሔር ፊት አጸና። በዚያም ሕዝቡ የህብረት መስዋዕት በእግዚአብሔር ፊት አቀረበ። ሳኦል እና እስራኤላውያንም ሁሉ ታላቅ በዓል አደረጉ። እስራኤላውያን እግዚአብሔር ንጉሳቸው እንዲሆን ባይፈልጉም እንኳን እግዚአብሔር ሌላ ንጉስ ሰጣቸው ስሙም ሳኦል ነበር። የእስራኤላውያን ንጉስ ተብሎ የተጠራው የመጀመሪያው ሰው ሳኦል ነበር።